The voice of a man ካለፈው ህዳር ሁለት እስከ ሰባት ቀን ድረስ በነበረው በሞያሌ በደረሰው ጥቃት ቤታቸው የተቃጠለባቸው የከተማዋ ነዋሪዎች ድጋፍ አጥተው እየተቸገሩ ነው ይላል። ነዋሪዎቹ ከመንግስት አካላት መጥተው ያነጋግሯቸው ያለመኖራቸውንም ለአሜሪካ ድምፅ ገልጠዋል። የኦሮሚያ አደጋ መከላከል ኮሚሽን ለተጎጂዎቹ በሳምንት ውስጥ እርዳታ ለማድረስ እየሰራ መሆኑን ይናገራል። ዘጋቢያችን ዳዊት እጅጉ ገልሞ ተከታዩን አጠናቅሯል። በቅርቡ የክልል አምስት ታጣቂዎች በሞያሌ በፈጸሙት ጥቃት በመቶ ሺዎች የሚቆጠሩ ነዋሪዎች ከቤታቸው ተፈናቅለዋል። ተፈናቃዮቹ በሞያሌ ወረዳ በተለያዩ ቦታዎች እንዲሁም በኬንያ ተጠልለው እንዳሉ ነው የተነገረው። በሞያሌ ወረዳ ሞያሌ ሆስፒታል አካባቢ ተጠልለው የሚገኙ ተፈናቃዮች ለሳምንት ያለምንም ድጋፍ መቆየታቸውን ይናገራሉ። ቀበሌ አለኬ ቤታቸው ስለተቃጠለ ከአስራ አንድ የቤተሰብ አባል ጋር ሞያሌ ሆስፒታል አካባቢ ሜዳ ላይ እንዳሉ ትናገራለች። ሌላ ያናገር ኳት ተፈናቃይ ነሲቦ ትባላለች። የአምስት ልጆች እናት ነች። በጣም ብዙ ሰው ነው ያለው። አሁን በእጃችን ባለን ትንሽ ገንዘብ ራሳችንን እየደጎምን ነው። እሱም ሊያልቅብን ነው። ማንም እርዳታ ያደረገልን የለም። አንድ ቀን ሰዎች መጥተው አናግረውን ሄዱ። ከዚያ ማንም ተመልሶ አልመጣም። እኛ መሄጃ የለንም። ቤታችን ተቃጥሏል። ወደፊት ምን እንደምንሆንም አናውቅም። ከ12 የሞያሌ ወረዳ ቀበሌዎች የተፈናቀሉ ነዋሪዎች በወረዳው በተለያዩ ቦታዎች በጋራ ሰፍረው ያሉ ሲሆን ሌሎች ደግሞ ወደ ኬንያ ድንበር ተሻግረው እንዳሉ ነው የሞያሌ ወረዳ አስተዳደር ያስታወቀው። አቶ ባገጃ ሞርጌ የወረዳው አስተዳዳሪ ናቸው። የተፈናቃዮቹን ሁኔታ መከታተል በጣም አዳጋች ሆኖብናል። ምክንያቱም የኬንያን ድንበር ዘልቀው ራቅ ካለ ስፍራ ነው ሰፍረው የሚገኙት። ይሁንና ግን ኮሚቴ አዋቅረን ሰዎቹ ያሉበትን ሁኔታ እንዲያጠኑ በማድረግ ላይ ነን። አቶ ባገጃ በሞያሌ ሆስፒታል አካባቢ ሰፍረው ድጋፍ እየጠየቁ ስላሉ ተፈናቃዮች ተጠይቀው ቀጣዩን መልሰዋል። ያዋቀርነው ኮሚቴ በጊዜው ሄዶ እየጎበኛቸው ነው። አስፈላጊ ድጋፍ እንዲያገኙ የመለየት ስራም እየተሰራ ነው። በእጃችን ባለን ነገር እንረዳቸዋለን። መጠለያ፣ ምግብና ሌሎችም አስፈላጊ ቁሳቁሶችን ለማሟላት እንጥራለን። በእጃችን ላይ ያለ ለአደጋ ጊዜ ደራሽ እርዳታ በሙሉ ለመስጠት የመለየቱን ሥራ እየሠራን እንገኛለን። ይህም ብዙ ቀን አይፈጅም። በሁለት ቀናት ውስጥ እንደርስላቸዋለን ብለን እናምናለን። ከዞኑ አስተዳደር የደረሰን ድጋፍ ስላለ እሱንም ጨምረን እንሰጣቸዋለን። አቶ ቦሩ ሁቃ የሞያሌ ወረዳ ጤና ጥበቃ ቢሮ ኃላፊ ናቸው። ወደ ጎረቤት ኬንያ የተሰደዱት ተፈናቃዮች ሶመሬ እና ሴሲ በሚባሉ ቦታዎች ሰፍረው እንዳሉ ተናግረዋል ሞያሌ ሆስፒታል አካባቢ ተጠልለው ስላሉ ተፈናቃዮች ተጠይቀው ቀጣውን መልሰዋል አቶ ቦሩ ናኖ ሆስፒታል አንዱ ዱባ ኩባተኒ ጅሩ ባይና ጋርናማ ከሆስፒታሉ ጀርባ ነው ተጠልለው የሚገኙት ብዛታቸውም ወደ ሀያ አምስት ሺህ የሚደርስ ነው ቤተሰብ ያላቸው የሚያጠቡ እናቶችና ህጻናት ይገኙባቸዋል። ብዙዎቻቸው መጠለያ ስለሌላቸው በችግር ላይ ነው ያሉት። ቢሮችን ለተፈናቀሉ ሰዎች የጤና ባለሙያ መድቦ ክትትል እንዲያገኙ እያደረገ ነው የምግብ እጥረት ለደረሰባቸውም ኃይል ሰጪ ምግብና መድኃኒት እንዲሰጣቸው ጠይቀን በመጠባበቅ ላይ እንገኛለን። አቶ ቦሩ ተፈናቃዮቹ ተገቢውን ድጋፍ እንዲያገኙ ብንጠይቅም እስካሁን የቀረበው እርዳታ አለመኖሩን አክለው ተናግረዋል። በሞያል ሆስፒታል አካባቢ ሰፍሮ ያሉ ተፈናቃዮች በቦታው ከተጠለሉ ሳምንት እንዳለፋቸው ነው የሚናገሩት። ለተፈናቃዮቹ አስፈላጊውን እርዳታ የማቅረብ ኃላፊነት የነበረበት የኦሮሚያ አደጋ መከላከል ኮሚሽን ነው። የኮሚሽኑ ምክትል ኃላፊ አቶ ገረመ ሊቃ ስለ ጉዳዩ ተጠይቀዋል። አማ አሁን ሙሉ ሪፖርት አልቀረበልንም። ነገር ግን በቅርቡ ከተለያዩ ቀበሌዎች ሰዎች ተፈናቅለው እንደሚገኙና ተጨማሪ እርዳታም እንደሚያስፈልጋቸው ገልጸውልናል። እኛም የፌዴራል መንግስቱን ጠይቀን እርዳታው ወደ ቦታው እንዲጓዝ እያደረግን እንገኛለን። በአሁኑ ሰዓት ተፈናቅለው የሚገኙትን ሰዎች አስመልክቶም የአቤሉ ላይ ያለው ቢሮችንም ተጨማሪ ሪፖርት አድርሶናል። እሱንም አካተን ተጨማሪ እርዳታ በመላክ ላይ ነን። በኦሮሚያ ክልል ውስጥ ባለው የጸጥታ ችግር ሳቢያ በተለይ ካለፈው ዓመት ወዲህ በተለያዩ አካባቢዎች ብዙ አደጋዎች ደርሰዋል። አሁን ያሉን ተሽከርካሪዎች በምስራቅና ምዕራብ ወለጋ ለተፈጠረው ችግር የምግብ እርዳታ በማድረስ ላይ ናቸው። እነኚህ ተሽከርካሪዎች በቅርቡም ተመልሰው በሳምንት ውስጥ በሞያሌ ተፈናቅለው ለሚገኙ የሰብአዊ ድጋፍ እርዳታ ለማድረስ ይሰማራሉ። አቶ ገረመው የፌዴራል መንግስት የተጠየቀውን ድጋፍ እያቀረበ መሆኑን ተናግረዋል። መንግስት ባልደረሰባቸው አካባቢዎችም የአካባቢው ነዋሪዎች ተፈናቃዮችን በመደገፍ ኮሚሽኑን እያገዙ መሆናቸውንም አክለው ገልጸዋል። ቤታቸው ተቃጥሎባቸው ሜዳ ላይ ያሉት ወደፊት ምን አይነት እርዳታ ያደረገላቸዋል ተብሎ ተጠይቀው ሊደረግ ያለው እርዳታ ያንን እንደሚያካትት ነው የገለጹት አቶ ገረመው። የኦሮሚያ አደጋ መከላከል ኮሚሽን እንዳስታወቀው በቦረና ዞን ብቻ ከ200 ሺህ በላይ ተፈናቃዮች ይገኛሉ። ይህ በእንዲህ እንዳለ በሞያሌ የተከሰተውን የጸጥታ ቀውስ አስመልክተው የኦሮሚያ ክልል ምክትል ፕሬዝዳንት ጠይባ ሐሰን እና የክልሉ የደህንነት ቢሮ ኃላፊ ከማል ገልቹ ከሁለቱ ክልል ነዋሪዎችና አመራሮች ጋር ውይይት ማድረጋቸው ታውቋል። የኦሮሚያ ደህንነት ቢሮ ምክትል ኃላፊ አቶ ኑሮ ቀመር ውይይቱ በአካባቢው ሰላም ስለማውረድ መሆኑን ለአሜሪካ ድምፅ ተናግረዋል። ውይይቱ አሁንም በመካሄድ ላይ ሲሆን ስጠናቀቅ ውጤቱ ለሕዝብ ይፋ እንደሚደረግ ነው አቶ ኑሬ የገለጹት። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ